ትላንት ማምሻውን ከፈረንሳይ ጋር የተፈረሙ ስምምነቶች የስትራቴጂያዊ ልምድ ልውውጥን የሚያካትተው የመከላከያ ትብብር ስምምነት፣ የምጣኔ ሀብት ማሻሻያ፣ የፋይናንስ ትግበራ፣ የቅርስ ጥበቃ ትብብርና የመዋለ ንዋይ የጋራ ትብብር ስምምነቶች ናቸው። ከስምምነቶቹ በኋላ ሁለቱም መሪዎች ጋዜጣዊ መግለጫ ሰጥተዋል። በዕለቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተናገሩት የላሊበላ ውቅር አብያተ ክርስቲያናት ላይ የደረሰውን ችግር ለመቅረፍ የሚያስችል የሙያ እና የገንዘብ ድጋፍ ማድረግ ነው። በዚህ ረገድ ፕሬዚደንት ማክሮን በጣም ከፍተኛ ፍላጎት አላቸው። በኢትዮጵያ ታሪክ፣ በኢትዮጵያ ጥንታዊ ስልጣኔ አክብሮትና አድናቆት ያላቸው እና ያንም ወደነበረበት ለመመለስ ለመጠበቅ በሚደረግ ጥረት ሁሉ የበኩላቸውን አስተዋጽኦ ለማድረግ ከፍተኛ ፍላጎት እንዳላቸው አሳይተዋል። ለዚህም የኢፌድሪ መንግስት ምስጋና ያቀርብላቸዋል በተጨማሪም በቀጠናችን ባለው ሁኔታ ኢትዮጵያ ጠንካራ የመከላከያ ኃይል መገንባት ትፈልጋለች በተለይም በአየር ኃይል እና በባህር ኃይል ረገድ ከፈረንሳይ መንግስት ጋር ተባብረን ጠንካራ አየር ኃይል ጠንካራ ባህር ኃይል ለመገንባት ላለው ፍላጎት ፕሬዚዳንት ማክሮን በሁሉም መስክ ድጋፍ ለማድረግ እና ከኛ መከላከያ ሚኒስትር ጋር ለመስራት የትብብር ስምምነት ተፈራርመናል። ይህም ከአውሮፓ ሀገራት ጋር ከምናደርገው ጉልህ የሁለትዮሽ ግንኙነት እንደ አንዱ ሊወሰድ ይችላል። ጠቅላይ ሚኒስትር ዶክተር አቢይ አህመድ በመግለጫቸው ከፈረንሳይ ጋር የሚደረገው የወዳጅነት ስምምነት ስትራቴጂያዊ እንደሆነ በተለይ በመከላከያ ዘርፍ ከአጭር ጊዜ አኳያ የአየርና የባህር ኃይል ከማሰልጠን በዘለለ በረዥም ጊዜ እስከ ኒውክሌር ማብለያ ስምምነት እንደሚደረስም ተናግረዋል። ፈረንሳይ በታሪኳ ከናፖሊዮን ዘመን ጀምሮ መጥ ታወቀ ጠንካራ አርሚ ያላት ሀገር ናት። አሁንም በአውሮፓ ጠንካራ አርሚ ካላቸው ሀገራት አንዱ ፈረንሳይ ነው። ፈረንሳይ ለአውሮፓ ብቻ ሳይሆን አሁን ላደጉ በኤዥያ የሚገኙ ሀገራትም ስትራቴጂክ የሆነ አጋርነት ፈጥራ የብዙ ሀገራትን መከላከያ ተቋማት ማጠናከሯ እኛም እናውቃለን፣ እናንተም ታውቃላችሁ። በዚሁ መሰረት ለጊዜው በአየር ኃይልና ባህር ኃይል እንጀምራለን እንጂ ከፈረንሳይ ጋር ያለው ወዳጅነት እስከ ኒክለር ማብለያ ወይም ኒክለር ሪአክተር ድረስ የሚሄድ ይሆናል። ስትራቴጂክ ወዳጅነት ከፈረንሳይ ጋር በመፍጠር ለሁለቱም ዓለም የሚጠቅሙ ጠንካራ የትብብር መንፈስ ነው መካከላችን ያለ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በበኩላቸው በአስተርጓሚ ከተናገሩት የተወሰነውን እናስደምጣችሁ በተለይ ደህንነትና መከላከያን በተመለከተ አሁን ከተፈረሙት ለየት ካሉ የጋራ ስምምነት ሰነድ ነው የተጠናከረ ትብብርን በመከላከያ በተመለከተ እና ፈረንሳይ መጥተው ሳለ በጠየቁን የባህር ኃይልን የማጠናከር ይመለከታል። ይሄ ትብብር ወደ አየር ኃይልን ማጠናከርም ጦር ኃይልም የማጠናከርም ይደርሳል። በስልጠናም ሆነ በማቴሪያል እርዳታ ለኛ በጣም ትልቅ ቦታ የምንሰጠው ነው። የእኛ ጦር ኃይሎች በጋራ አብረው እንዲሰሩ የሚፈለግ ነገር ነው። ምክንያቱም የኢትዮጵያን ሚና በጣም እናከብረዋለን። በዚህ ምስራቅ አፍሪካ ባለው ሚና የሰላም ማስፈን እና ሽብርተኝነትን የመከላከል ሚና መጠናከር ስላለበት ነው። እና ከመጡ እርስዎ ክቡር ጠቅላይ ሚኒስትር በጣም ተደናቂ ሂደት ነው የታየው፣ እናደንቆታለን። እና የኛ ትብብር ሁለታዊ ብቻ ሳይሆን የሚሰማና የሚታወቀን ያለው የምንስማማው ከአንድ ሀገርና ከአንድ የሀገር መሪ እኛ ሀሳባችንን የሚካፈል አንድ አይነት ራዕይ ካለው ሰው ጋር ነው። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።